የሶማሌና የኦሮሞ የሕዝብ ለህዝብ መድረክ በጅጅጋ በቶጎው ጫሌና ደግሃቡር በልዩ ልዩ ዝግጅቶች ተካሂዷል። ዛሬ ደግሃቡር ትናንት ደግሞ ጅጅጋ ላይ ከየዞኑ የተውጣጡ የሁለቱም ክልሎች ተወካዮች እንዲሁም ባለሥልጣናት ታዋቂ ግለሰቦችና የኪነ ጥበብ ሰዎች ተወያይተዋል። ውይይቶቹን የተከታተለው አዲስ ቸኮል ከጅጅጋ ተጨማሪ ዘገባ ይዟል። ከሞያሌ እስከ ምስራቅ ሸዋ ከ1400 ኪሎ ሜትር በላይ የጋራ ድንበር ያላቸው የኦሮሚያና ሶማሌ ክልል አመራሮችና ነዋሪዎች ሁለተኛ ዙር የህዝብ ለህዝብ መድረክ አካሂደዋል። ትላንትና ጅጅጋ ላይ በተካሄደው መድረክ ላይ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የሶማሌ ህዝብና የኦሮሞ ህዝብ ወንድማማች መሆናቸውን፣ የኦሮሞ ህዝብ ለነጻነት ባደረጋቸው ትግሎች የሶማሌ ህዝብ ከጎኑ መቆሙን፣ አሁን ባለው የፓርቲ አደረጃጀት በተለይ አጋር ፓርቲዎችን ከክልል ብዙም ያልዘለለው ውክልና የማይሰጠውን አሰራር ለመቀየር እንደሚታገሉ፣ ኢትዮጵያም ሁሉንም የኢትዮጵያ ብሄር ብሄረሰቦች በፖለቲካውም በኢኮኖሚውም በባህሉም የወከለች እንድትሆን እንደሚፈልጉ ገልጸው ነበር። የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፌ በበኩላቸው በሁለቱ ህዝቦች መካከል ተከስቶ የነበረው ዘርፈ ብዙ ግጭት የፖለቲካ ነጋሪዎች ጣልቃ ገብነት ውጤት ነበር ብለዋል። ወደፊት የህዝቡን የተለመደ የችግር አፍታት ባህር በመጠቀም ተራ ግጭቶች አድማሳቸውን እንዳያሰፉ ማድረግ እንደሚገባ አሳስበዋል። የሁለቱ ህዝቦች ትብብርና ሰላም ከኢትዮጵያ አልፎ ለአፍሪካ ቀንድ የሚተርፍ ፋይዳ እንዳለው ገልጸው አሁን ድረስ በመጠለያ ካምፖች የሚኖሩ ተፈናቃዮች መልሶ በማቋቋምም የሚችሉት እንደሚያደርጉ ቃል ገብተዋል። በመድረኩ ንግግር ካደረጉት የሀገር ሽማግሌዎች እና የጎሳ መሪዎች መካከል ገራር ኩልሚዬ አሁን ትኩረታችን እንቀይር ሲሉ ጥሪ አቅርበዋል። ዛሬ መወቃቀስ፣ ዛሬ መንገድ ተዘጋ፣ ኦሮሞና ሶማሌኛ መኪና የሚል ወቀሳ፣ ዛሬ ሁሉም ነገር ዛሬ ተከብቷል። ዛሬ ሞያሌ አዲስ አበባ በሰላም ዛሬ ጅጅጋ አዲስ አበባ በሰላም ከአዲስ አበባ ሰ ብት ኩናን ሞቃዲሾ በሰላል ሮሞ መሄድበት ጊዜ ተፈቷዋልና ይህንን አጠናክረን በወንድማማችነት አብረን ተያይዘን አሁን የጋራ ጠላታችን ደህንነት አባቶቻችን የጭቁን የመከራ ጊዜ አብረን ነይ ጠላት መደምሰስ ለካውን በኋላ እኛ ምረቃትና እንትን ተሰጠውና ለኦሮሞና ሶማሌ ልጅ መስጋጫ ታደረባቸው። የወቀሳይ የመድረኩ ታዳሚ የሆኑት የወደግ ሊቀመንበር አቶ ሌጮለታ በተለይ ለቪኦኤ እንዲህ ብለዋል። ይሄ መጣላት ያልነበረበት ሕዝብ በሌላ ኃይሎች ተንኮል ተጣልቶ ተፈናቅሎ ሶማሌ ተፈናቅሎ ኦሮሞ ተፈናቅሎ ብዙ ደም የተፋሰሰበት እና ንብረት የወደመበት አካባቢ ነው። ከዛ ግን አልፈን አሁን ወደ ጥሩ ግንኙነት እየተሸጋገረ ነው። በጣም ጥሩ ነበር የዛሬ ጠዋት ስብሰባ። ኦሮሞ ነኝ ብሎ ኦሮሞነቱን እንደጠበቀ፣ ሶማሌ ነኝ ብሎ ሶማሌነቱን እንደጠበቀ፣ አማራ ነኝ ብሎ አማራነቱን እንደጠበቀ ግን አንድ ወደ መሆን መሄድ ይሄ ከዚህ በፊት ተከስቶ የማይታወቅ ነው። ለሚቀጥለው ዘላቂ የኢትዮጵያ ሕዝቦች አንድነትም መሰረት እየተጣለ ነው ብዬ ነው ማምነው። ከጉጂ ዞን እንደመጡ የነገሩ ወይዘሮ ሮብሌ በሬሶም እርቁ ለዞናቸው ሰላም ወሳኝነት አለው ብለዋል። በዛሬው ቀን የተካሄደው የወንድማማችነት ፕሮግራም ከምንም በላይ እኔን እንደ ዞኔም በጣም ተጠቃሚ እንሆናለን እኛ ብዬ ነው የማስበው። ምክንያቱም ሰላም እንዲደፈርስ እና ህብረተሰቡ አሁን በሰላም ወጥቶ እንዳይገባ፣ ሰላም እንዳይፈጠር ሴራ የሚያሰረው አካል ምክንያት ያገኘ ነበረው ይሄ ፍቅር ጠፍቶ ነው በመልኩን አሁን ሰዎች ምን እያሉ ነው ሰውን ያሳስቶ የነበረው አሁን ድንበርን እንጠብቅላቸዋለን በማለት ነው። አንደኛ ደረግ የነበረው ነገር ጥሩ ነገር አልነበረም። በትክክል ጉዳት ደርሷል። ሰው ሞቷል። ብዙ ከብት ጠፍቷል። ብዙ ሴቶች ባላልባ ሆነዋል። ብዙ ቤት አባታቷል፣ እና የደረሰው ጉዳት ነበር ያን ጉዳት ምክንያት በማድረግ እኛ ድንበር ብንጠብቅላችሁ ኖሮ እናንተ እንዳትጎዱም ነበር። ስለዚህ እኛ ድንበር እንጠብቃለን በማለት ነው። አሁን የመሳሳ ያም አካል ተሳስቷል፣ ህብረተሰቡንም አሳስቷል። በእለቱ ለሰላም ላበረከቱት አስተዋጽኦ ሁለቱም የክልል ምክትል ርዕሰ መስተዳድሮች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሽልማት ተበርክቶላቸዋል። በዛሬው ዕለት ሁለቱም ምክትል ርዕሰ መስተዳድሮች እና ሌሎች ልዑኮች ከጅጅጋ 80 ኪሎ ሜትር ርቀት ወደምትገኘው የደጋቡር ከተማ በመሄድ ከከተማ ነዋሪ ጋር ተመሳሳይ ውይይት አካሂደዋል። የደጋቡር ከተማ ነዋሪዎቹም ለአቶ ሽመልስ አብዲሳ የግመል ስጦታ አበርክተውላቸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከጅጅጋ